the voice of America. እነ አቶ በቀለ ገርባ ለቆጠሯቸው ምስክሮች ፍርድ ቤቱ የመጥሪያ ትዕዛዝ እንዳልጻፈ ታወቀ። ተከሳሾች ቅሬታቸውን ገልጸዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ልኳል። ነጉርም ይሳያ ነው በሚለው ስያሜ የሚጠራው የኦሮሞ ፌዴራሊስት ኮንግሬስ አራት ከፍተኛ አመራር አባላት በተከሰሱበት ወንጀል ብይን ከተሰጠ በኋላ ለምስክርነት የቆጠሯቸው ሰዎች ዛሬ አልቀረቡም። ከተቆጠሩት ምስክሮች መካከል ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ አቶ አባዱላ ገመዳ፣ ወይዘሮ ጫልቱ ሳኒ፣ ዶክተር አብይ አህመድ እና አቶ ለማ መገርሳ ይገኙበታል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በዚህ ጉዳይ ላይ በችሎት እንዳለው ከሆነ ለምስክሮቹ የመጥሪያ ትእዛዝ እስከዛሬ ወጣ አይመስልም። የምስክሮቹ አቀራረብ እንዴት እንደሚሆን መዝገቡን ማየትና መመካከር አለብን ሲሉ የመሃላኛው ተናግረዋል። አጭር ቀጠሮ እንሰጣለን በማለትም ለህዳር ስድስት ቀን ሁለት ሺ አስር ዓመተ ምሕረት ቀጠሮ ሰጥቷል። አቶ በቀለ ገርባ ለመናገር ፈቃድ ጠይቀው እንደ ተፈቀደላቸው በምስክሮች አቀራረብ ፍርድ ቤቱ ቀደም ሲል ትእዛዝ ሰጥቷል። የምስክር ትንሽ ወይንም ትልቅ የለውም። እኛ በእስር ቤት ያለነውም እቅ አይደለንም እና ትዕዛዝ አልደረሳቸውም ከተባለም መጻፍ ነው ብለዋል። ፍርድ ቤቱ በሰጠው ትዕዛዝ ጸንቶ ምላሽ አልሰጣቸውም። አቃቤ ሕግ በእነ አቶ ጉርሜሳ ያኖ በመሠረተው የሽብር ወንጀል ክስ ምስክሮቹን ካሰማ በኋላ ብይን ሰጥቶ አቶ በቀለ ገርባ በመደበኛው የወንጀል ሕግ እንዲከላከሉ መወሰኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ